ዩኒቨርሲቲ የመጣሁት ጂኦግራፊና ኢኮኖሚክስ ማራለሁ ብዬ ባህል ማዕከል በር ላይ ተስፋዬ ገሰሰ ደራሲ እናዘጋጅ የቲያትር ዲፓርትመንት ሶስተኛ ዓመት ተማሪዎች የሚያቀርቡት ይላል። ይሄ ነገር በዩኒቨርሲቲ ደረጃ ይሰጣል የሚለውን እዛ ጋ ነው ያየሁት ከዛ ዲፓርትመንት የምንመርጥበት ጊዜ ሲደርስ ሌሎቹ ዲፓርትመንቶች የየራሳቸውን ሕግን ብትመርጡ፣ ሕክምናን ብትመርጡ ተብሎ ገለጻ ተደረገ። ጋይተስፊሽ መጥተው አሁን እነሱ ያወሩት ሁሉ ጠቅልለን እኛ ጋ ያዝነው፣ ብትፈልግ ዶክተር ትሆናለህ፣ ኢንጂነር ትሆናለህ፣ ሁሉን አንድ ላይ ማግኘት ከፈለጋቸው እኛ ጋ ነው። በግሩም ሐሳብ ወለድ የተውኔድ ሥራዎች እንደሚሆነው እርሱንና የሚጫወተውን ገጸ ባህሪ አንድ አድርገው የሚያዩ እንደገጠሙት፣ በእውን በቅርበት የሚያውቁት ሰው የሚመስላቸው፣ አሊያም የገዛ ሕይወታቸው ውስጥ ካለ ሰው ጋር የሚያመሳስሉት ጭምር ያለመታጣታቸውን አጫውቶናል። በስንቱ በአሜሪካ ነው ወጋችን። አሁን በስንቱ የቴሌቪዥን ድራማውን ማለታችን ነው። የተውኔቱ ጭምር መጠሪያ የሆነውን ዋናውን ገጸ ባህሪ በስንቱን ሆኖ የሚጫወተው እውቁ ተዋናይ አለማየሁ ታደሰ ዛሬ ወደ ስቱዲዮያችን ጎራ ብሏል። የታየው ባለፉት 25 ዓመታት ውስጥ በተጫወታቸው ቁጥራቸው የበዛ ስራዎቹ እና ላቅ ያለ አድናቆት ባተረፈለት አጫዋቱ በኢትዮጵያ የቲያትርና የሲኒማ መድረክ ይበልጥ ከሚታወቁ ምርጥ ተዋናዮች አንዱ ለመሆን በቅቷል። በዚህም በርካታ ሽልማቶችን ተቀብሏል። ስለ በስንቱና፣ በአሁኑ ወቅት በዩቲዩብ በመታየት ላይ ስላለው አጋፋሪ የተሰኘ ድራማው፣ ስለ ተውኔት፣ ስለ ሲኒማና ስለ ሙያዊ ህይወቱ እንዲሁም በዩናይትድ ስቴትስ ቆይታው በተለይ ከሙያው ጋር በተዛመደ የማየት ዕድል ከገጠሙት አንዳንዱን እናነሳሳለን። ከአዲስ አበባ፣ ዋሽንግተን ዲሲ እና ሌሎች ዩናይት ስቴትስ ከተሞችን ጎብኝቶ ከመመለሱ በፊት የምናነጋግረው የሩቅ እንግዳ ነገር ግን ብዙዎች ቤት በየምሽቱ በየቀኑ የምትገኝ የቤተሰብ አባል ነው የሚባለው። ተመልካቾች በያሉበት ሁሉ የቤተሰባቸው አባል ሆነ ዘልቀሃል። ለሁሉም አለማየሁ እንኳን ደህና መጣ። እንኳን ደህና ቆየኛሉ አለማየሁ ታደሰን። በስንቱን አጋፋሪ በኢትዮጵያ ብቻ ሳይሆን በዚህ በዩናይት ስቴትስም የማያውቅ ያለ አይመስልም። እንግዲህ እንደ አንድ ቤተሰብ አባል ነው የሚቆጥሩኝ እና ባገኙኝ ቁጥር ያላቸውን ፍቅርና አክብሮት ይገልጹልኛል። ምን ያህል ሰው እየተከታተለው እንደሆነ ስራዎችን ያሳያል። በጣም ከፍተኛ ቁጥር ያለው ተመልካች አድናቂ እንዳለ የመመስከር እድል አግኝቻለሁ። በመጠኑም ቢሆን በተለያዩ ዩናይት ስቴትስ ከተሞችም ተዘዋውረህ ያው አጋጣሚ የደረሰ ይመስለኛል። እስኪ ከተመልካቹ ስሜት እንነሳ። ምንድን ነው ደጋግመው የሚሉ? በተለይ አሁን በመተላለፍ ላይ ያለውን በስንቱን በተመለከተ እንግዲህ ረጅሙን እድሜ በቲያትር ላይ ነው ያሳለፍኩት። ቲያትር ደግሞ የግድ ቲያትር ቤት ሄደ መታደምን ብዙ አድናቆትን አግኝቻለሁ በስራዎቼ በመድረክ ስራዎቼ እንግዲህ ይሄ ማለት ከዛሬ 25 ዓመት ጀምሮ የሄድኩበት ጉዞ ነው። አሁን ግን እየመጣው ያለው ነገር በተለይ ከህፃናት ጋር ከወጣቶች ጋር የሚያውቀኝ እንዳለ ሆኖ ሀገር ውስጥም ከሀገር ውጭ ካሉ ሰዎች ጋር እንዳዲስ የተዋወቀኝ በዚህ በስንቱ ድራማ ነው። በጣም በጥንቃቄ በጣም በልፋት ነው የሰራ ነው። ይሄ ደግሞ የሰውን ደስታ በተለይ አሁን ካለብን የኑሮ ውጣ ውረድ አንጻር እረፍትን ፎይታን የሚሰጥ እንደገና በተስፋ እንዲነሱ የሚያደርግ ሆኖ በማግኘቴ በጣም እናመሰግናሃለን ከሚል ጀምሮ አጎቴን ትመስለኛለህ፣ ይሄማ የባሌ ታሪክ ነው ከሚሉ የተለያዩ የተለያዩ አስተያየቶች ይሰጣል። እንደ አጋጣሚ ሆኖ አጋፋሪን ለዲስቲቪ ነው የሰራ ነው። ዲስቲቪ ደግሞ በዩቲዩብ አመት ወይ ሁለት አመት ቆይቶ ነው የሚመጣው እና እንደ አጋጣሚ አጋፋሪ ከበስንቱ ጋር ዩቲዩብ ላይ አገኙት። ሁለቱም የማይገናኙ ገጸ ባህርያት ናቸው እና እንደ አዲስ አድናቆትን ያመጣልኝ አጋጣሚ ነው። አሁን ያለሁት ቅድም እንዳልከው በተለይ ከጊዜው ውጥረት የሰዎች ፈተና መብዛት አንፃር ፋታ ትንሽ ደግሞ ከዚህ ውጥረት ወጣ ማለት በሚፈለግበት ጊዜ የደረሰ ትኩስ ስሜት የሚያደረግብ ነገር ይመስለኛል። እስኪ በስንቱ ጋር እንቆይና። በጣም ሰው ከመላመዱ ገጸ ባህሪያቱን የራሱ ከማድረጉ የተነሳ የምንሰማው አንተንና በስንቱን የሚለዩ አይመስለኝም። ብዙ ጥሩ ስራዎች ላይ እንደምናየው ያን ሰው ገጸ ባህሪ አድርጎ የመወሰዱ በተለይ በተደጋጋሚ በየሳምንቱ የሚያዩት እንደመሆኑ ረጅም ጊዜ የቆየ እንደመሆኑ የሚያውቁ ሊመስላቸው ይችላል። ገጥሞ ይሆን በተዘዋወርክበት ቦታ ምንድን ነው? ገና ከድርሰቱ ሀሳብ ጀምሮ ምን ላይ ይጻፍ፣ ቤተሰብ ላይ፣ ትዳር ላይ ስራ እንስራ፣ በምን አይነት መንገድ እንተርከው፣ ምን አይነት ገጸ ባህሪያት ይኖሩበት ብለው ተጨንቀው ከሚጽፉት ጀምሮ በጥረት በጥንቃቄ የተሰራ ነው እና እንደ አንድ ሲትኮም ሙሉ ባህሪያቱን የሚያሟላ ተደርጎ የተሰራ ነው። ወደ እኛ ወደ ተዋናያን መረጣ ሲመጣ ደግሞ ከዚህ በፊት ካሉኝ ስራዎች በኮሜዲ የተገናኙ ስራዎች ለምሳሌ ባቢሎን በሳሎን የምታስታውሰው ነው። ሀያ ሁለት ዓመት መድረክ ላይ የቆየ ስራ ነው። እነሱን እና መሰል ስራዎችን በማየት ነው ወደዚህ የተመረጥኩ። እኔ ደግሞ አይቼ ሳምንበት ነው ይዤ ወደ ህዝብም ቀርበውና በጣም ወድጄ የመረጠኝን ደራሲን አዘጋጅ አብርሃም ገዛኸኝን አመስግኜ ገና አውርተን ስንጨርስ ነው እንዴት አይነት ገጸ ባህሪ ሆኖ እንደሚታይ አእምሮ ስጥ የጨረስኩት። በጣም በጥንቃቄ አሁን በቃል ብነግረው ግልጽ ላይሆን ይችላል። ከማጥናት ጀምሮ ተዘጋጅቶ ከመሄድ ቁልፍን ከማጣት ጀምሮ፣ ከዛ ደግሞ አብረዊን ከሚሰሩ ተዋንያን ጋር አሁን መስከረም አብራ በጣም ጎበዝ ተዋናይት ናት። ምቾት የምትሰጠኝ ነፍሴን ጣል አድርጌ እንድሰራ ያስቻለች፣ የነዚህ ሁሉ አስተዋጽኦ አለው እና የተጠና አይመስልም ሰው ጋር ሲቀርብ ያቺ የመጨረሻዋ ክሬሟ ናት የምትደርሰው። ልፋቱ ከዛ ስር ያለ ነው እና እናውቀ ነገር የለም እሱ አይደርስም። ምን ያህል ተጨንቀን እንደምንሰራው ውጤቱ ያማረበት ምክንያት ይሄ ነው። ከድርሰት ከዝግጅት፣ ተዋንያን ጋር አንድ ላይ በመሆን አንዳንድ ጊዜ እኔ ራሴም ስመለከተው፣ ብዙ ጊዜ ሲዝኖቹን ቀድመን ሰርተን ከሁለት ወር ከሶስት ወር በኋላ ነው የሚተላልፉ። አሁን እዚህ ነው ያለሁት እስከ ሐሙስ ድረስ እየሄደ ነው። እንደ አዲስ ነው የማያቸው። እንደ አንድ ተመልካቸውና ግርም ይለኛል። የምር እግዚአብሔርን በጣም ነው ማመሰግነው ይህንን ስጦታ ስለሰጠኝ። ስለስጦታ እናወራለን። ረጅም ጊዜ የዘለቀ ተከታታይ ድራማ ነው እያወራን ያለ ነው። ወደ ሁለት ዓመትና ከዚያ በላይ እንደሆነ ተረድቻለሁ። እኔ በኋላ ከመጡት ተመልካቾች ውስጥ ነኝ፣ ግን እንዳየሁት በእርግጥም የሚወደድ የብዙዎችን ቀልብ የሳበበት ምክንያት እንዲገባ በቀላሉ እንድትረዳው የሚያደርግ ነው። አለማየሁ ስለተሰጦ ስለ መድረክም ስለ ሲኒማ ስራዎችም እንደው ገፋ አድርገን እንጨዋወታለን። የምንነጋገር እዚህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ስቱዲዮ ነውና፣ አለማየሁ እንዴት ተገኘ የሚለው መነሳተው አይቀርም። ምን እግር ጣለ? ሁለተኛ ጊዜ ነው አሁን ስመጣ። ከዚህ በፊት ዳላስ ላይ የተዘጋጀ ናብሾ እዛ ላይ ነው የመጣሁት። አሁን ደግሞ ድንበር የለሽ የሀረር ልጆች ማህበር ጋብዞኝ ዓመታዊ ዝግጅት ላይ ነው የተገኘሁት። በዛ በተገኘሁበት ፕሮግራም ላይም የበጎ ፈቃድ አምባሳደር ኃላፊነትን ሰጥተውኛል። ሀረር ውስጥ ያሉ ትምህርት ቤቶች፣ ነዋሪዎች በውሃ ችግር፣ በመጸዳጃ ችግር፣ ትምህርት ቤት ደግሞ በመማሪያ ቁሳቁሶች ችግር ትምህርታቸውን የሚያቋርጡና ችግር ላይ ያሉትን ለመርዳት ታስቦ የተቋቋመ ማህበር ነው። ዓላማውን ሲያስረዱኝ በመደገፍ ጭራሽ እኔም ኃላፊነቴን ያልተወጣሁ በመሆኔ ይሄ ለእኔ ጥሩ አጋጣሚ ነው በሚል ነው የተገኘሁት። እንግዲህ ጥሩ ስራዎችን እንሰራለን። በዚሁ አጋጣሚ የሀረር እና ሀረር አካባቢን የጉድጓድ ውሃ በመቆፈር የሚያግዝ ማህበር ነውና ይህንን መልእክት የሚሰማ ሁሉ የአቅሙን አስተዋጽኦ እንዲያደርግ መልእክት አስተላልፋለሁ። ተገቢ ጥሪ ይመስለኛል። ማስታወቂያውም ያንኑ ያህል ፋይዳ ያለው ነው። የውሃ እጥረት በጣም ስር የሰደደ ነው፣ ሀረር እና የተለያዩ ከተሞች አዲስ አበባን ጨምሮ። እንዳንተ ያለ እንግዲህ ሙያ ሰው እውቅናውን ለበጎ ዓላማ መዋል ትልቅ ነገር ነው እና የሚያስመሰግን ነው። አሌክስ ከተመልካች ጋር ያዋደዱህን ባለፉት ሀያ በላይ ዓመታት በርካታ ስራዎች ነው የሰራኸው። በተዋናይነትም በአዘጋጅነትም የተሳተፍክባቸው በርካቶች ናቸው። እንደ ጎላ ጎላ ያሉትንና የቅርብ ጊዜዎችን ነው እያወራ ነው ያለ ነው። እስኪ ቀደም ብለን ጠቀስ ወዳደረግ ነው አጋፋሪ እንሻገር። ለተመልካቾች የመጀመሪያ ግልጽ ላድርግ፣ የማየት እድል አልገጠመኝም ነገር ግን ብዙ የሰዎች አስተያየት ስለሰማሁበት ጉዳይ ነው እየጠየቅኩ ያለው። ጠባዩን የሰማሁት ነገር አለ፣ ከአንተ አንደበት ብንሰማ ለየት ያለ ጠባይ ያለው በጫወቱም ሆነ በይዘቱ በስንቱ ብቻ ሳይሆን ከሌሎች ብዙ ስራዎቻችሁ ለየት ያለ ይመስለኛል። እስኪ ያጫወተን ስለሱ ነገር ነው። ይህም እንግዲህ ሌላው እድለኛነት ወይንም ሌላው መባረክ ነው ብዬ ነው የማስበው። አሪፍ አሪፍ ነገሮች ወደ እኔ ይመጣሉ። አሪፍ አሪፍ ስራዎች እኔን የምገልጽባቸው ስራዎች ወደ እኔ ይመጣሉ። ድሉ ሲገኝ ደግሞ በስርዓት እና በጥንቃቄ እሰራቸዋለሁ። አብረን በነበርንበት አጋጣሚ ቤተሰብ ውስጥ ሁለት ቦታ ይለያል። በስንቱን የሚወድና የሚያደንቃለህ እኔ ደግሞ አጋፋሪ አጋፋሪ ነው የሚለለገጥሞኛለ ፍልስፍናው በጣም ከፍ ያለ ነው። እየኖርን ሁልጊዜ የምንረሳው ተሸክመነው እየዞርን ግን አንዳንዴ ፈጽሞን እንደሌለና እንዳልተፈጠረ የምንረሳው ስለ ሞት ነው የሚያወራው። ከተወለድን የማይቀር ነገር ሞት ነው። ስንሞት የሰራናቸውን፣ ያሳለፍናቸውን ታሪኮች መለስ ብለን ማየት እድል ቢኖረን እንዴት አድርገን ነው የምናየውና የምንገመግመው? የሚቆጩን ነገሮች አሉ ወይ? የማያልፍ መስሎን የሰራ ነው ስህተት፣ ለሌሎች ችግር የሆንበት ወይስ ለሌሎች መፍትሄ የሆነን አልፈናል ወይ ብለን ራሳችንን እንድናይ የሚያደርግ ትልቅ ፍልስፍና ያዘ ተውኔት ነው። ይሄ ደግሞ የታምራት አበበ ፈጠራና ድርሰትና ዝግጅት ነው። ለእኔም በጣም በጣም ደስ ይለኛል። የሬሳ መገነዣ ማስተካከያ ክፍል ውስጥ የምሰራ መሰራ ሰው እና ረዳት አለው። ሬሳ ወይም አስክሬን ሆኖ የመጣው ነፍሱ ትነሳና ከሱ ጋር ነው የማውራው። እሱና እኔ እንተያያለን ቤተሰቦቹን ያህል የሚያወሩትን ይሰማል። አስተያየት ይሰጣል። በሁለታችን መሃል ነው የሚረዳኝ የሚያግዘኝ ልጅ አያይም። እና የተለያዩ ለምሳሌ ሙሽራ ወይ ቀድሞ ወታደር የነበረ ተማሪ በረብሻ ሕይወቱ ያለፈ የተለያዩ ሰዎች ናቸው የሚመጡት። እጅግ ሰፊ ነው። ሁሉም የራሱን ታሪክ ነው የሚተርከው። በየኤፒሶዱ አዳዲስ ታሪክ ነው የምንሰማው። ሁልጊዜም ይህንን እያሰብን ብንኖር ከጸጸት እና ቆንጆ ነገርን ከማስቀጠል የተነሳ ራሳችንን እንድንገመገም የሚያደርግ ገጸ ባህሪ ነው። ሁለቱ በፍጹም አይገናኙ። ያ ደግሞ የእኔን እረት ሰው እንዲያዩ አድርጓል። ጭብጡ በጣም ይስባልና የሞት የሞትና የህይወት ነገር ቅድም ብለዋል፣ የማይመለከተው የለም። እንዲህ ጥበባዊ በሆነ መንገድ ሳይሆን ለእኛ ስራ ቀረብ ባለ በሌላ መንገድ ለማየት የሞከር ነው፣ ርዕስ ነው። በተለየ ስሜት የማየው መሆኑን ለመግለጽ ያህል ነው። ያን ጸጸት ማንም የማያመልጠው መሆኑን ለሚያስብ ሰው ግን በአብዛኛው ጸጸቱ በፕሮግራም የሞከርነው ጋር ለአዛ ምድልህ ነው እንድታዩ ፈልጋለሁ። እየሰራው ስለሆነ የህይወት መጨረሻ ሲደርስ ጸጸት የሚያደርግ ሰው አለ ብለን መነሳከቻልን የሚያጠራጥር አይመስለኝም። ፍጹም ስለሌለ በጣም ለዛ የቀረበ ሰው እንኳን ቢሆን አንድ ቅር የሚለው ነገር አይጠፋም እና ያንን ባለቀ ሰዓት እዚህ ሀገር እንደሚባለው የህልፈትህ መኝታ ላይ ሆነህ የመጨረሻው ሰዓት ብትጠይቅ ልትለውጥ የምችለው ነገር የምንት ከመሆኑ ምንም ካለመኖሩ አንጻር ዛሬ ያን ጥያቄ መጠየቅ እንችላለን ወይ ነው። በፕሮግራም ደረጃ ደጋግመን ሞክረናል፣ አንዱ ዕለት ሶስቴ። ለአንተ ግን አሁን ይሄ ኮርኳሪነት ያለው እንዲነጋገሩበት የሚጋብዝ በተውኔት መልክ የቀረበው እንዴት ነው ከሰው ጋር ያየኸው ምላሽ ያን ጥያቄ እንዲጠይቁ ቅድም እንዳልከው ትንሽ እንኳን የተሻለ ለመሆን እድል የሚሰጥ ነው እና አይታል፣ ያን አይነት ነገር ድራማው። እዛ ላይ ያሉት ገጸ ባህሪያት ምንም ማድረግ ባለመቻላቸው፣ ምክንያቱም የመጨረሻ ደረጃ የምን መጨረሻ ያለቀ ጉዳይ ነው። ሞቶ ነው አልጋ ላይ ከሆን፣ እድል አለ ለመጸጸት፣ እድል አለ የሆነም እርምጃ ለመውሰድ። ለምሳሌ እስከ ዛሬ በስስት በራስ ወዳድነት የሰበሰብኩትን ለእንትን ስጡልኝ ብለህ እኮ የሆነ ረፍትህ ታገኛለህ። በድንገት የሚያልፉ ሰዎች አሉ። በአደጋ ሳይታወቅ ምን ሆነዋል ታመዋል፣ ወይስ ደክመዋል ብለን ሳንል የሚታለፍበት አጋጣሚ አለ። ምንም ለውጥ ማናመጣበት ጸጸት ላይ ሆነው ነው የገጸ ባህርያቱ የሚመጡት። ግን ቁጭ ብለን ለምናይ ሰዎች እኔስ የሚለውን ነገር እንዲያመጣ ነው። በሱ መንፈስ ያወራህ ሰው ያየኸው ምላሽ አለ። በደንብ ብዙ ናቸው። እዛ ደረጃ ላይ ሆኜ ምንድን ነው የምሆነው? ለምሳሌ እስከ ዛሬ የምትሞክራቸው ወይም ደግሞ ላድርግ ወይ ይቅርታ ልጠይቅ ቢያንስ ይህን ነገር አድርጌ ልለፍ የምትለውን ነገር እንድታስብ ያደርጋል። ሞቱም ሳይደርስ ዕድሜ እንኳን አልፎ እንደሱ አይነት ጸጸት አለ። አሁን ያን ጊዜ እንደዛ ባላሳልፈው ኖሮ ያንን ዕድሜን ደዛ ሳበሳጨው የነበረ አባቴ በህይወት ኖሮ የኔን ዛሬ እዚህ ደረጃ መድረስን በምንም ነገር ነፍሱ በእኔ ደስ ሳትሰኝ ያለፈው አባቴን አንድ ቀን እንኳን ቢያየኝ ብለህ የምትጸጸታቸው ነገሮች አሉ። ይሄ በህይወት ውስጥ ወሳኝ የሆነ ነገር ነው። ስለዚህ ተመልካቾች ወደኋላ ተመልሰው የማያስተካክሏቸውን መቀበል፣ ሊያስተካክሏቸው የሚችሏቸውን ነገሮች ከአሁን በኋላ እንኳን ለቀረው እድሜ መልካም ነገርን ለማሰብ የሚያስችል ነውና፣ እንደዚህ አይነት ገጠመኞች እንደዚህ አይነት ሀሳቦች ብዙ ጊዜ ሰዎች ያነሱልኛል። በጣም የሚመስጥ ነው። እድሉ ኖሮኝ ገፋ አድርገን የምንነጋገርበት አጋጣሚ እንደሚኖር ተስፋ ሌላው እንግዲህ ምናልባት የኩምክና ለዛዎችም ይኖሩት ይሆናል። ምንም እንኳን ስለ ህይወት ትልቁ እርቱ ጥያቄ የሚነሳበት ቢሆን በቀልድ ላቀልድ ለዛ የሚታይ ነገር ካለው ታጫውተናለ። አለማየሁ ግን አለማየሁ ሰውየው ተዋናዩንም በተለያየ ገጸ ባህሪ በተለያየ ሁኔታ ውስጥ እንደምናየው በተለየ ኩምክና ለዛ ያላቸው ስራዎች በስንቱ ላይ ሳይቀር ይታያል። ቤተሰባዊ ህይወት ነው የሚንጸባረቀው እዛ የቤተሰብ ነገር ውስጥ ባል ከባለቤቱ ጋር የሚነጋገርበት መንገድ፣ ነገሮችን የሚያይበት፣ አስቂኝ ነገሮቹ የበዙ ናቸው። ሰውንም በተለየ ስሜት እንዲመሰጡ ያደረገ ይመስለኛል። አለማየሁን ለማያውቅ ሰው እኔ በጨረፍታ ያየሁትን አካፍላለሁኝ። አንተ ግን በጠባይ ምን አይነት ሰውነ? ወደ ቀልዱ የምታዘነብል ሰውነ? በእለት ተዕለት ህይወት እንደ ሁኔታው ነው እንደ አውዱ እንደተገኘሁበት አውድ ነው። እንግዲህ እኔ ተወልጄ ያደግኩት ሀረር ነው። ብዙ ነገሮችን ቀለል አድርጎ የማየት ከሰዎች ጋር ተግባብቶ የመኖር ይሄ በአብዛኛው የሁሉም የሁሉም አካባቢ ባህሪ ነው። ያደግንበት አካባቢ ቤተሰቡን ሁሉ የሚሰራን ሰዎች ነን። ጉዳይን በጣም በጥንቃቄ ነው የማይሆን ይሄ ጣጣይ አይደለም ጣጣይ የለኝም ከሚሉ ሰዎች አይደለም። ህይወት ጣጣ አለው ተወልደህ እስክታልፍ ድረስ ከእስከ ከ19 ምናምን እስከ ሁለት ሺህ ተብሎ የሚተረክ ነገር ጥለህ ነው ያለምንም ምክንያት ያለምንም ፋይዳ ወደዚች ምድር አልመጣንም። ሁላችንም የተለያየ መክሊት አለን። እሱን ተጠቅሞ ቢያንስ የሆነች ነገር ጨምሮ የሆነች ጡብ አስቀምጦ በማለፍ የማመን ሰው፣ ህይወቴን በጣም በሚገርም ጥንቃቄ ነው የምኖረው። ቤተሰቤን ቢያንስ ከኔ የተሻሉ ልጆችን አፍርቼ ለማበርከት መጥር ሰው ነኝ። ኃላፊነቶቼን እወጣለሁ። ከሰው ጋር ደግሞ ጨዋታ ሲሆን እጫወታለሁ፣ ቁም ነገር ሲሆን ወደ ቁም ነገሩ ሆናለሁ። በተቃራኒው ግን በጣም ትንሽ ኮምጠጥ ያለ ሰው የማያውቀው ትንሽ ጠንከራ ያለ ነገር አለኝ፣ የሆነ የገገማ ነገር አለኝ ሰው የማያውቀው። ስራ ከሆነ ስራ ነው፣ ወልፈት የለም ስራው። ለምሳሌ አሁን በስንቱን ብንወስድ ሰው ጥንቅቅ ያለውን መጨረሻ እስክሪን ላይ የሚያየውን ነው። በስራ ሂደት የሚፈጠሩ ነገሮች አሉ። አዳዲስ ልጆች ይመጣሉ። አዳዲስ ልጆች ሲመጡ እኛን ከመውደድም ከፍ ያለ ደረጃ ላይ ያስቀምጠውን ወደ ፍራቻ የሆነ አቀራረብ ይዘው ሊመጡ ይችላሉ። ያ እንዲሰማቸው አንፈልግም። የእነሱ መፍራት እኛንም ጥሩ ስራ ወይም ጥሩ ምላሽ እንዳንሰጥ ስለሚያደርግ ማምጣት አቅፎ ነገሩ ቀለል ብሏቸው በጣም ይሄ የሆነ ምርር እንዳለ ነገር ሳይቆጥሩ ዘና ምክንያቱም ትወና ላይ ራስህን ካልሰጠህ በስተቀር ባህሪ ማምጣት አይቻል። የምትጠነቀቅ የምትፈራ የምታስበው ገጸ ባህሪና አንተ ውስጥ ትግል ከገጠሙ ለተመልካች ያስታውቃል። ማያምር ነገር ነው የሚመጣው። ስለዚህ ቀለል እንዲላቸው እናደርጋለን። ከዛ እንዲሞክሩ ቢሳሳቱ፣ እንዲደግሙ እንዲሰልሱ ታደርጋለን። ከዛ ሲያልፍ ደግሞ ሌላው ሰውዬ ይመጣል። ለምን መጣ እንዳትረበሽ፣ እንዳይከብድ፣ ቤተሰባዊ እንድትሆን አድርገን እድሉ ተሰጥቶሃል ከኛ ጋር ለመገናኘት እድል ተሰጥቷል ያ እድል ሁላችንም መጀመሪያ ወደዚህ ሙያ ስንመጣ የሆነች አጋጣሚ ናት የምታመጣ ያ አጋጣሚ ሲመጣ መጠቀም አለ ወይ ሳላየው እኮ ሳላጠናው ብትለኝ የማይሆን ነገር ለመምጣት የቤት ስራቸውን ሰርተው ካልመጡ ሁለተኛ ሙያው ጋር ማያስደርስ ፊት ልታይ ትችላለተ ታቀርበዋል ሆነ ግን ሌላኛው ቁጣው እና ረብሻው አቋርጦ ጥሎ ከመተው ድረስ የሚሄድ ነገር ይላል እና እንደ አውዱ ነው የሚያውቀው አይመስለኝም። አንዳንድ ጊዜ እንግዲህ ያው አውቀሀለሁ ገሌነ አክብሮትን ወይንም ደግሞ እውቅና ለመስጠት ሲባል በዕለት ተዕለት ኑሮ ውስጥ ስትንቀሳቀስ ሰዎች ያን የቴሌቪዥኑን ፊትና ጨዋታ ይጠብቃሉ። እሱ በጣም እናድደኝ። ምክንያቱም ሰው ነኝ። ዶሎ ነገሮች አሉ። ህይወት የሚባል ነገር አለ። መታመም ማዘን መደሰት የራስህ የምትለው ጊዜ ማሳለፍ፣ እነኚህ ሁሉ ለኔ ተሰጡ ናቸው። ስክሪን ላይ ያለው ህይወቴንም ሰጥቼ ይሄኛው የኔንም ህይወቴን ልሰጥ አልችልም። ያን ጊዜ እንዴ እንደዚህ ነው እንደ የሚል ሰው ይመጣል። ያንን ደግሞ ምንም አድረጋች፣ ምክንያቱም እኔም የራሴን ህይወት መኖር አለብኝ። እሱም እንደሚኖረው ይሄኛውን ድንበር ማክበር አለበት። ሊያስደነግጥ ይችላል፣ ያስደነግጥ ይችላል ግን የሚያግባባ ነው። ይሄ ለሁሉም የሚሰራ ይመስለኛል። ጥቂት ጊዜያት ደጋግሜ የማግኘት እድል ነበረኝ እና ባየሁባቸው ጊዜያት ምንም ሳያቋርጥ የሚያስቅ ሁኔታ ነበር የተመለከትኩት ማለት ትችላለሁ። አንዳንዶቹ አጋጣሚዎችም ያን የፈቀዱ ይመስላል። የድሮ የሙያ አጋሮች የነበሩበትም አጋጣሚ ላይ ተገኝቻለሁኝ። የምታነሷቸው የምትጫወቷቸው ለሳቅ ለጨዋታ የሚጋብዙ ብዙ ብዙ አጋጣሚዎች አሉ። ነገር ግን ያልተቋረጠ ሳቅ ነው ያየሁት እና ያን ገጽህን ከቲያትሩ ውጭ አንተ ጋር መኖሩን ታዝብ ያለው ለማለት ነው። ቅድም አንድ ነገር ብልሃል። አንድ አጋጣሚ ነው ለሁላችንም ወደሆነ ቦታ የሚያደርሰን በየትኛውም የሙያ መስክ ላሉ ሰዎች ይሰራል፣ የእናንተን ሙያ ጨምሮ። የኢትዮጵያን የቲያትር ታሪክ አንድ ሁለት አጋጣሚዎች፣ ውይይቶች ያደረግንባቸው ከሙያ አጋሮች ከአንጋፋዎቹ እስከአንተ ዘመን ድረስ ባሉት ስንጫወት የራስህ አጋጣሚ ተነስቶ ነበረ በዛ ውይይት ላይ እና ያን ውይይት መስማት ድል አልነበራቸው ዩኒቨርሲቲ ስገባ ቲያትር ለማጥናት አልነበረም የመጣኸው። አንዲት አጋጣሚ ግን ያን ሁኔታ ቀየረችው። አንድ ማስታወቂያ ያየ ለካ የምትፈልገው ይሄ ነው የሚለው ስሜት አደረበት። እስኪ ለተመልካቾች አጋራ። ወደዚህ ወደ ሙያው እንግዲህ አስራ አንደኛ ክፍል ሆኜ ነው የትምህርት ቤታችን አርባኛ ዓመት ሲከበር የሶሻል ሳይንስ ተማሪ እንደመሆኔ መጠን አርባኛ ዓመቱ ለማክበር አስተማሪያችን በቀደም የድንበር የለሽ ልጆች ማህበር ላይ ከአስተማሪ ጋር ተገናኝተን ነበርና ያን አጋጣሚ የፈጠረልን፣ የተባበሩት መንግስታት ሲሚሌሽን ተዘጋጅቶ የደቡብ አፍሪካ መሪ ንግግር ተዘጋጅቶ ተሰጥቶናል። ያቺ ናት እንግዲህ ወደ ሙያው ለመግባት ብዬ አይደለም፣ እንደ ማንኛውም ሰው ጽሁፉን አንብቦ መቅረብ ይቻላል። እድሏ ስትመጣ ራስን የምታይበት አጋጣሚ በደንብ መጠቀም አለብን። በደንብ ተዘጋጅቼ በማቅረቤ ቀጥሎ የመቅደላ ስንብትን እንድሰራ ተደረገ። ያው ሁሉ ትምህርት ቤት ከመሞከር ውጭ ወደፊት እሚል ነገር የለም። ፊልም አያለው፣ ከአዲስ አበባ የሚመጡ ቲያትሮችን ሄጄ አያለው፣ ሬዲዮ ድራማዎችን እከታተላለሁ። ከዝንባሌ ያለፈ ነገር የለው። ይህንን ይዤ ነው እንግዲህ ዩኒቨርሲቲ የመጣሁት። ጂኦግራፊና ኢኮኖሚክስ ነው እማራለሁ ብዬ አስቤ ነበረው። ባህል ማዕከል በር ላይ ተስፋዬ ገሰሰ ደራሲና አዘጋጅ ርዕሱን አሁን አላስታወሰውም የቲያትር ዲፓርትመንት ሶስተኛ ዓመት ተማሪዎች የሚያቀርቡት ይላል። ይሄ ነገር በዲፓርትመንት ደረጃ በዩኒቨርሲቲ ደረጃ ይሰጣል የሚለውን እዛ ጋር ያየው። ይሄ ጋሽ ተስፋዬ ገጠመኝ ነው። ከዛ ዲፓርትመንት የምንመርጥበት ጊዜ ሲደርስ አስታውሳለሁ። ጋሽ ተስፋዬ ነሱን ይማረና በጣም ሌሎቹ ዲፓርትመንቶች ዲፓርትመንት ተወካዮች የየራሳቸውን ህግን ብትመርጡ ይሄ ይሆናል፣ ፖለቲካል ሳይንስ እንደዚህ ይሆናል፣ ሂስትሪን ብትመርጡ ሕክምና ብትመርጡ ተብሎ ሁሉ ነገር ገለጻ ተደረገ። ጋይተስፊሽ መተው ይሄ ሁሉ አሁን እነሱ ያወሩት ሁሉ ጠቅልለን እኛ ጋ ያዝ ነው ምትፈልግ፣ ዶክተር ትሆናለ፣ ኢንጂነር ትሆናለ፣ ስትፈልግ ጠበቃ ትሆናለ። ሁሉም ነገር ያለው እኛ ጋ ነው። ከዚህ በላይ ምንም መግለጽ አያስፈልግም። ሁሉን አንድ ላይ ማግኘት ከፈለጋችሁ እኛ ጋ ነው። ኦርየንቴሽን በጋሽ ተስፋዬ ሆነ ማለት ነው። የመጀመሪያ ዲፓርትመንት ተፈተነን ስንገባ አክቲንግ አስተማሪ ጋሽ ተስፋዬ ሆኑ። የመጀመሪያ ሽልማቴን ሳገኝ በ1988 ጋሽ ተስፋዬ እንግዲህ አሸናፊውን ባለማያው ታደሰ ብለው ሲሉ ጋሽ ተስፋዬ ናቸው። ረጅም ዓመት ከሰራው በኋላ ለቲያትር ጥበብ ባበረከቱት አስተዋጽኦ የበጎ ሰው ሽልማት እጩ ሆነዋል ተብዬ አንቱ ተብዬ ስመረጥ ጋሽ ተስፋዬ ጌትነት እንየው ሶስተኛውን የሆነን ታጭን ጋሽ ተስፋዬ የተሸለሙበት ማለት ነውና ከጋሽ ተስፋዬ ጋር ያለኝ ነገር እንደዚህ ነው፣ የተሳሰረ ነው። እስካሁን ድረስ ኖቶቹ አሉ። የትወና ዲያሪ ላይ የምንጽፋቸዋል። የተዋናይ ዲያሪ ተብሎ የሚጻፉ የምናያቸውን ገጸ ባህሪያ ስሜቶች እንደነዘግብ ያደርጉ ነበርና እዛ ላይ የሰጧቸው አስተያየቶች ስለ ትወና መጽሐፍ ሲገባኝ እንደ ድርሰት ጽፌዋለሁ እና ይሄ የድርሰት ዳያሪ አይደለም የተዋናይ ነው ግን ወደፊት በደራሲነት እንደምትቀጥል ብትገፋ ጥሩን ውጤት ላይ እንደምትደርስ ያሳያል ተብሎ የመጀመሪያ ምስክርነት ያገኘሁት በሳቸው ነው። ከዛ በኋላ ይኸው ድርሰቱም ቀጠል ከመግቢያው በር የተቀበሉ ጋ በእርግጥም የተለየ ስሜት የሚያጭር ነው። አለማየሁ እንግዲህ የትወና ህይወት የእድሜህን አብላጫው ጊዜ የወሰደ ነው። በዚህ ሙያ ውስጥ ረጅም አመታት ቆይተሃል። የመድረክ ቲያትሮችን እኔ ገጠሙኝን አንዳንዱንም ለማነሳሳት እፈልጋለሁ። ከሀያ ምናምን አመት በኋላ ነው ያየው። ለስራ በስልክ በርቀት እንገናኝ እንጂ ባለፉት ሀያ አመታት ውስጥ በአካል ተገናኝተን አናውቅም። ምናልባት ሌሎች ረጅም ጊዜ በኋላ ያዩ ጓደኞችን ብለው ይሆናል። ያን ጊዜ ስንለያይ የተለየውትን ልጅ ማይ ነው የሚመስለው እንደዛው ነው ያቆየ። ምናልባት የሙያው ህይወቱ ነው። ውጣውረድና ውጥረትም እንዳለው ህይወትም ፈተና እንዳለው ይታወቃል። ምንድነው ሚስት ብዙ ጊዜ ብዙ ጊዜ ይጠየቃል። መቼ ነው የሚያረጀው? ለምን እንደተፈለገ ባይ አላቅም። እንግዲህ እግዚአብሔር ስጦታ ነው። ከዛ ባለፈ ለራሴ ጠቅመኝንና የሚሆነኝን መርጬ በጥንቃቄ ለመኖር እሞክራለሁ። ዝም ብዬ ሳስበው ግን ለእኔ ለእንደሱ አይነት ነገር ፋታ የሚሰጥ ለእንደዚህ አይነት ነገር ፋታ የሚሰጥ ጊዜ አዳዲስ ነገሮች ናቸው። አሁን እንኳን በዚህ ደረጃ እየሰራ የሚቆጩኝ ብዙ ነገሮች አሉ። አንዳንዴ ሁለት ብትሆን የድርሰቱን ነገር ትወናው ላይ ስታተኩር፣ ድርሰቱን ሁለቱ ላይ ስትል፣ ዝግጅቱ ላይ ቲያትሩ ላይ ስትል፣ ፊልሙ እነኚህ ሁሉ ነገሮች አሉና አንዱን አንዱን አንዱን ስል ፋታ የለው። በዛ ላይ ደግሞ እየሰራ ምላሹን ስታገኝ የበለጠ ትበረታታ። እነህ እነ ሁሉ ነገሮች ተደማመ ይመስለኛል። ግሩም ነው። እና ደግሞ ምቾት ያለው ቤተሰብ ጌታዊ አንዲት ቀን ቢሆን እንዲትለኝ ይሆን? ይሄ እንዲያረኩት እንዲያስገምት ይሆን? በዚህ ደግሞ ትጣላኝ ይሆን? እጨቀጨቅ ይሆን ምናምን የሚል ነገር በፍጹም በኔ ቤተሰብ ውስጥ የለም። በጣም የምትረዳኝ፣ በጣም የምወዳት፣ በጣም የማከብራት እንግዲህ እግዚአብሔር የተመሰገነ ይሁኑ። ክፉ አይስማኝ። ብዙ ደስ የማይሉ ታሪኮች እንሰማለን። ባይሆኑ ባይፈጠሩ የምንላቸው ነገሮች ሲጀመር ፍርሃቱ የለም። ያ ፍርሃት የለም። ያ ምቾት እርፍ። ምክንያቱም ፋታ አይሰጥም። ስራ ሄደ ከሁለት ሰዓት ተኩል እስከ 11 ሰዓት ተኩል ፈርመ ልክ 11 ተኩል ላይ ስራ የሚያበቃ አይደለም። ይዘው ነው ትንቀሳቀሰው ምጽፎም ከሆነ የሀሳብ አለ፣ ትወናም ከሆነ ገጸ ባህሪውን የሚወክሉ ሊያጎሉ የሚችሉ ነገሮች እያልክ ዲያሎጉን እያጠናኸው ነው የምትሄደው። ይህንን ነገር ይዘህ መጥተህ የሚያሳርፍ ካልሆነ ሌላ የቤት ስራ የሚሰጠ ከሆነ ትዳሩም አይሆንም ስራውም አይሆን። በዚህ በኩል የታደልኩ በጣም አመሰግናለሁ። በጣም ትልቅ እድል ይመስለኛል። አልማየሁ በመጣህበት ምክንያት ዋናውን ስራ ቀደም ያጫወትከንን የውሃ የተማሪዎችን እድል ትንሽ ከፍ ለማድረግ ለመርዳት ከሚያስቡ ወገኖች ጋር ተባብረህ የተሳተፍክበት ዝግጅት ባሻገር የተለያዩ አካባቢዎችን ቀደም ብዬ በመግቢያው እንደጠቆምኩት ጎብኝተሃል። ለሙያህ ደግሞ ቅርበት ያላቸው በዚህ ሀገር እየተዘጋጁ የመድረክም የብሮድዌይም ዝግጅቶችን አይተሃል። የትኛው ጎልቶ ታየህ እንደ ባለሙያ ለየት ያለ ምናልባትም በአንተ ስራ በኢትዮጵያ በሚሰሩ መድረኮች ስ ቢኖር የምትለውን ጨምረ እስኪ አጫውተን። ምን አየህ? ምን ያስገረመ ያስደመመ ህስ ነበር? ትና ክቡራን፣ የራዲዮ መጽሔት ፕሮግራማችን ተከታታዮች ወጋችን አልተቋጨም።